ባለፈው ሳምንት ሰኞ የካቲት ስምንት ቀን ሁለት ሺ አስራ ሶስት ዓመተ ምህረት የተጀመረው የምረጡኝ ቅስቀሳ በተወሰነ መልኩ የገዢውን ፓርቲን ጨምሮ በብዙ ፓርቲዎች መካከል እየተከናወነ ይገኛል። በዘንድሮ ምርጫ የሚሳተፉ የፖለቲካ ድርጅቶች ህብረተሰቡን የሚስቡ የምርጫ ቅስቀሳ እና ራስን የማስታወቂያ መንገዶች መንገዶችን እየተከተሉ መሆኑንም ማስተዋል ተችሏል። ለምሳሌ በዶክተር አብይ አህመድ የሚመራው የገዢው ብልጽግና ፓርቲ ምልክቱ የሚበራ አምፑል ሆኖ የምርጫ መወዳደሪያ ምልክቱንና ማኒፌስቶን ያስተዋወቀው ሰዎች በነጻ የሚታደሙባቸው የሙዚቃ ኮንሰርቶችን በማዘጋጀት ነው። ብልጽግና በዚህ የምርጫ ቅስቀሳ መራጮችን በቀላሉ በማነቃቃትና ራስን ለማስተዋወቅ ከሚጠቀምባቸው ስልቶች ኮንሰርትን ማዘጋጀት ከመጠቀሙ በተጨማሪ ጠቅላይ ሚኒስትሩ ራሳቸው በዘንድሮ የምርጫ ቅስቀሳ በተለያዩ መድረኮች በቀጥታ ተሳታፊ ለመሆን መነገሩ የዘንድሮውን በዘንድሮው ምርጫ በስፋት ባለፉት አምስት ጊዜያት ከተደረጉት ምርጫዎች ለየት ያደርጉታል ተብሎ ይጠበቃል። ሚዛንን የምርጫ ምልክቱ ያደረገው ኢዜማ ደግሞ የምርጫ ቅስቀሳ ሰኞ የካቲት ስምንት ቀን አንስቶ በተለይ በአዲስ አበባ ራሱን በከፍተኛ ሁኔታ በማስተዋወቅ ላይ ይገኛል። ከበፊቱ ተፎካካሪዎች በተለየ ሁኔታ በተለይም ለገዢው ፓርቲ ብቻ ይፈቀድ ይመስል የነበረውን ነጻ የህዝብ ትራንስፖርት አገልግሎት በማቅረብ ራሱን እያስተዋወቀም ይገኛል። ትራንስፖርት አገልግሎት የሚሰጡት አውቶቡሶች የዜማን አርማ ለጥፈው ነው የሚንቀሳቀሱት። ይህም በቀላሉ ከህዝብ ለማስተዋወቅ ጠቅሟቸዋል ሊባል ይቻላል። አዲስ አበባ የኦሮሞ ናት የሚለውን አላማ በስፋት በመቃወም የሚታወቀው ባልደራስ ለእውነተኛ ዴሞክራሲ ትናንት እሑድ የጎዳና ላይ ቅስቀሳ በማድረግ ራሱን እያስተዋወቀ ነው። ባልደራስ በብሔራዊ ደረጃ ለመወዳደር በጥልቀት እየሰራ እንደሚገኝ አስታውቀው በአዲስ አበባ ላይ ግን ሰፊ ትኩረት እንደሚያደርግ አስታውቋል። በዚህ ዓመት ምርጫ ከበፊቱ የሚለየው ደግሞ ከገዢው ፓርቲ ጀምሮ እንደ ኢዜማ ሁሉ ባልደራስም፣ ሌሎችም ፓርቲዎች የየራሳቸውን የግብ ማሰባሰቢያ ዝግጅት እያደረጉ መሆኑ ነው። በዚህ በስድስተኛው ሀገራዊ ምርጫ እስካሁን አንድ የተለየ ነገር ቢኖር የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ግንባር አንድም እጩ ተወዳዳሪ እስካሁን አለማስመዝገባቸው ነው የሁለቱም ምክንያት ከሞላ ጎደል ተመሳሳይነት ያለው ቢሆንም መጠነኛ ልዩነትም አላቸው። የኦሮሞ ፌዴራሊስት ኦፌኮ እጮች ያላስመዘገበው እንደ አቶ በቀለ ገልባ እና ጀዋር መሀመድ የመሳሰሉ የአመራር አባላቱ በመታሰራቸው እና በተለያዩ የኦሮሚያ ክልል ውስጥ ያሉ ጽሕፈት ቤቶቻቸው በመዘጋታቸው ነው ብለዋል። በዚህ በኩል በአቶ ዳውድ ኢብሳ የሚመራው ኦነግም ተመሳሳይ ምክንያት ያቀርባል። ነገር ግን ኦፌኮ ቀድሞ ነገር ከላይ በተገለጡት ሁለት ምክንያቶች ድርጅቱ በምርጫው ስለመሳተፉ ወይም አለመሳተፉ ገና እንዳልተረጋገጠ ውስጥ ታዋቂ ምንጮች ይገልጻሉ። ኦፌክም ይህንኑ በይፋ አስታውቋል። የኦፌኮ ሰብሳቢ ፕሮፌሰር መረራ ጉድና እጮቻ እየታሰሩ በመሆኑና ጽሕፈት ቤቶቻችንም እየተዘጉ ስለሆነ መንግስት ሁሉንም በር ዘግቶ ወደ ምርጫው ግቡ ማለት ላማ ጥራው አይነት ነው በማለት ገልጸውታል። ኦነግ ግን በድርጅቱ ውስጥ መከፋፈል በመጀመሩ ጠቅላላ ጉባኤ ማካሄድ ባለመቻሉ የተነሳ ምርጫ ቦርድ የእጩ የመመዝገቢያ ጊዜው ካራዘመ የውስጥ ችግሮቻችንን ፈተን እንሳተፋለን በማለት ይገልጹታል። የእጩ ተወዳዳሪዎች የምዝገባ ቀን ከየካቲት ስምንት ቀን እስከ የካቲት ሀያ አንድ ቀን ሁለት ሺ አስራ ሶስት ዓመተ ምሕረት ድረስ ነው። ያም ቢሆን በአፋር አማራ፣ ሲዳማ፣ ደቡብና ሶማሌ ክልል የእጩ ምዝገባ ከየካቲት አስራ አምስት ቀን እስከ የካቲት ሀያ ሶስት ቀን ሁለት ሺህ አስራ ሶስት ዓመተ ምሕረት ነው ተብሎ በምርጫ ቦርድ መመደቡ ይታወሳል። ጠቅላይ ሚኒስትር አብይ አህመድ በገበታ ለሀገር ሊገነቡ ከታሰቡት ሶስት ታላላቅ ፕሮጀክቶች መካከል አንዱ የሆነው በኮይሻ የመሰረት ድንጋይ በማኖር ፕሮጀክቱ መጅመሩን በይፋ ማብሰራቸውን ትናንት እሁድ የካቲት አስራ አራት ቀን ሁለት ሺህ አስራ ሶስት አመተ ምህረት መንግስታዊ የዜና አገልግሎት አስታወቀ። በዚህ ሁለት ዶክተር አቢይ ያደረጉት የመግቢያ ንግግር ላይ እንዳስታወቁት ለኮይሻ ወንጭና ጎርጎራ ፕሮጀክቶች ከተጠየቀው የሶስት ቢሊዮን ብር በላይ አራት ነጥብ ሁለት አምስት ቢሊዮን ብር ልገሳ መገኘቱን አብስረዋል። ይህም ገንዘብ በባንክ ውስጥ ገቢ መደረጉንም አስታውቀዋል። በተጨማሪ በኮንሻ በሁለት ወራት የሚጠናቀቅ ሆስፒታል የማስጀመሪያ ፕሮግራም መካሄዱንም መንግስታዊ የዜና አገልግሎት አስታውቋል። እነዚህ ሶስት ግዙፍ ፕሮጀክቶች የሸገር ፕሮጀክት ተከታይ መሆናቸውንም የዜና አገልግሎቱ አስታውሷል። የሸገር የመዝናኛ ፕሮጀክቶች በአንድ ዓመት ውስጥ ተጀምረው የተጠናቀቁ እንደነበር አይዘነጋም። አንዱ በአራት ኪሎ ፊት በር በሚባለው አካባቢ የተገነባው ሲሆን ሁለተኛው ደግሞ በእንጦጦ ጋራ ተገንብቶ በቅርቡ የተመረቀው ነው። ከእነዚህ ሁለቱ ቀደም ብሎ ታላቁ ቤተ መንግስት ተብሎ በሚታወቀው በአራት ኪሎ የአጼ ምኒልክ ቤተ መንግስት ውስጥ የተገነባው ታሪካዊ ፓርክ ነው። ይህም ፓርክ በኮሮና ወረርሽኝ ምክንያት ተዘግቶ የነበረ ሲሆን በአሁኑ ጊዜ ግን የኮሮና መከላከል ስልትን በመከተል ለጎብኚዎች ክፍት ሆኖ ብዙዎች በየዕለቱ እየጎበኙት መሆኑ ይታወቃል። ትናንት ጠቅላይ ሚኒስትሩ ለገበታ ለሀገር ፕሮጀክት በተጠየቀው መሰረት አራት ነጥብ ሁለት አምስት ቢሊዮን ብር እገዛ ላደረጉ መንግስታዊና መንግስታዊ ላልሆኑ ድርጅቶች ምስጋና አቅርበዋል። ለዚህ የገበታ ለሀገር ፕሮጀክት የኢትዮጵያ ንግድ ባንክ አንድ ነጥብ አንድ ቢሊዮን ብር በመለገስ ግንባር ቀደም መሆኑን ተዘግቧል። የተለያዩ ባንኮች፣ የግል ድርጅቶችና ግለሰቦች ለገበታ ለሀገር ፕሮጀክት ተሪፉን ብር በማዋጣታቸው እና ከተጠየቀው በላይ በመለገሳቸው ዶክተር አብይ በመሰረት ድንጋይ ማስቀመጡ ስነ ስርአት ላይ አመስግነዋቸዋል። በዚህ በተዋከበ ጊዜ ጦርነት ውስጥ የገባ አመራር ይህን ፕሮጀክት በታቀደለት ጊዜ ማስጀመሩ ማስጀመሩ እና በአጭር ጊዜ ለማስጨረስ ቃል መግባቱ ያልተለመደ በመሆኑ የኩሻ አካባቢ ነዋሪ ህብረተሰብ ከፍተኛ ምስጋራ መሰንዘሩ በዚሁ ጊዜ ተስተውሏል። የንግድና ኢንዱስትሪ ሚኒስቴር የዋጋ ጭማሪ ያደረጉት የቢራ ጠማቂ ድርጅቶች በቅርቡ ያደረጉትን የዋጋ ጭማሪ በፊት በነበረው መልኩ እንዲመልሱ ትዕዛዝ መስጠቱን አስታወቀ። የንግድና ኢንዱስትሪ ሚኒስቴርን ትዕዛዝ ተቀብሎ ዋጋውን ወደ ብዚቱ ዋጋ ለመመለስ የዳሸን ቢራ ፋብሪካ መስማማቱን አስታውቋል። ያም ቢሆን በሀገሪቱ የቢራ አቅርቦትና ገበያ ውስጥ በዛ ያለውን ስፍራ የያዘው የቅዱስ ጊዮርጊስ ቢራ ፋብሪካ ወይም የቢጂአይ ቢራ ፋብሪካ አዲስ የወጣውን የቢራ ዋጋ ወደ በፊቱ የመመለስ ያልመለሰ መሆኑ ተገልጿል። ከሁለት ሳምንታት በፊት የቢራ ፋብሪካዎች ከሁለት እስከ ሶስት ብር በነጠራ ቢራና ድራፍት ዋጋ ላይ ጭማሪ ማድረጋቸው የሚታወስ ነው። ባሳለፍነው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስቴር የሱዳን ወታደራዊ ክንፍ ድንበር ዘልቆ መግባቱን ምግባቱን እንደገፋበት ክፉኛ ማውገዙን መንግስታዊ የዜና አገልግሎት አስታወቀ። ይህም ሰሞኑን ሁኔታው እንደተጋጋለ የሚያመለክት ሱዳን ኢትዮጵያ በትግራይ ውስጥ በህግ ማስከበር ዘመቻ በማስከበር ተግባር ላይ ተሰማርታ ሳለ በጎንደር በኩል የኢትዮጵያን ድንበር ጥሳ መግባቷን በይፋ ከመግለጹን በተጨማሪ የውጭ ጉዳይ ሚኒስቴር ይህ ድርጊት ተገቢ አይደለም በማለት በዚህ ሳምንት ውስጥ ክፉኛ ኮንነዋል። የኢትዮጵያ መንግስት በዚህ ጉዳይ ላይ በሰጠው መግለጫ የሱዳን ድርጊት ለሶስተኛ ወገን ለመጥቀም የታቀደ በመሆኑ መንግስት ጠንከር ያለ እርምጃ እንደሚወስድም አስጠንቅቀዋል። ይህም እስካሁን ያልተሰማ ነው። በሁለቱ ሀገራት መካከል ያለው ፍጥጫም እያየለ መምጣቱን የአካባቢው ህዝብ እየተናገረ ይገኛል። ምንም እንኳ የውጭ ጉዳይ ሚኒስቴር ጉዳዩ በሰላም እንዲፈታ የኢትዮጵያ ፍላጎት ቢሆንም የሱዳን መንግስት ፈቃደኛ ባለመሆኑ መንግስት ይህን አካሄድ ለመቀልበስ የሀይል እርምጃ ለመውሰድ እንደሚገደድ አስጠንቅቋል። የሀይል ነገር በውጭ ጉዳይ ሚኒስቴር በኩል ሲነገር ይህም የመጀመሪያው ሆኖ ተመዝግቧል። አርብ የካቲት አስራ ሁለት ቀን ሁለት ሺ አስራ ሶስት አመተ ምህረት ሰማንያ አራተኛው ሰማዕታት መታሰቢያ በዓል በዚህ በአዲስ አበባ ሲከበር ለወደፊቱ ይህን የሰማዕታት ቀን ከማክበር ባለፈ ቀኑ ራሱን ችሎ የማስተማሪያ ስርዓተ ትምህርት ውስጥ ሊቀረጽ እንደሚገባ መገለጹን መንግስታዊ ዜና አገልግሎት አስታወቀ። በሺ ዘጠኝ መቶ ሀያ ዘጠኝ አመተ ምህረት የካቲት አስራ ሁለት ቀን የጣሊያን ፋሽስቶች በአድዋ ሺ ስምንት መቶ ሰማኒያ ስምንት ዓመተ ምህረት የገጠማቸውን ሽንፈት ለማካካትና ለመበቀል ዳግም ወደ ኢትዮጵያ ተመልሰው ወረራ ማካሄድ ከጀመሩ በአስር ወራት ውስጥ የተፈጠረና ወደ ሰላሳ ሺህ የሚጠጉ የአዲስ አበባ ነዋሪዎችን መስዋዕት እንዲሆኑ የተደረገበት ዕለት ነው። ይህ ፍጅት የተጀመረው ዛሬ ስድስት ኪሎ በሚገኘው የአዲስ አበባ ዩኒቨርሲቲ ግቢ ውስጥ የኢትዮጵያ ጥናት ኢንስቲትዩት በሚባለው ህንፃ ውስጥ ሲሆን ያኔ የጣሊያኑ ገዢ ግራዚያኒ በሚኖርበት ቤተ መንግስት መሆኑ ነው። በኋላም ይኸው ስፍራ ገነተ ልዑል ቤተ መንግስት ሆኖ ግርማዊ ንጉሠ ነገሥት ወደ ኢዮቤልዩ ቤተ መንግስት እስከ ተዛወሩበት እስከ ሺ ዘጠኝ መቶ ሀምሳ አራት ዓመተ ምህረት ድረስ በቤተ መንግስትነት ያገለገለ ነው። የኢዮቤልዩ ቤተ መንግስት የተገነባው በሺ ዘጠኝ መቶ አርባ ስምንት የንጉሰ ነገስቱን የንግስና ሀያ አምስተኛ ዓመት በማስመልከት መሆኑ አይዘነጋም። ዋናው የዘንድሮ የካቲት አስራ ሁለትም ሆነ የአድዋ በዓል አከባበር ቆጥሮ ለየት የሚያደርገው በህብረተሰቡ ውስጥ የሁለቱም ባላት የተመለከተው ታሪክ በስርአተ ትምህርት ውስጥ ይካተት የሚለው ሀሳብ ጠንከር ባለ ሁኔታ መቅረቡን ነው ይህም ከተሳካ በኢትዮጵያ ታሪክ ውስጥ የካቴት አስራ ሁለት የሰማታት ቀንም ሆነ ድል በዓል በመጪዎቹ ዓመታት እንደ አንድ መደበኛ ትምህርት በስርአተ ትምህርት ውስጥ ይካትታሉ ተብሎ ተገምቷል የኤስቤስ ሬዲዮ እንደ አማርኛ ዝግጅት ክፍል ከአዲስ አበባ